በኦሮሚያ ክልል በሚገኙ 11 ከፍተኛ የትምህርት ተቋማት እና መለስተኛ ሁለተኛ ደረጃ ትምህርት ቤቶች የተማሪዎች ሰልፍ ተስፋፍቷል። የአዲስ አበባ ከተማ ማስፋፋትን ከኦሮሚያ ክልል የመሬት ይዞታን ወደ ክልል አሳራት በሚያስገባ መልኩ መሆን የለበትም ብለው ተቃውሟቸውን ማሰማት እንደጀመሩ ለአሜሪካ ድምፅ የተናገሩ የክልሉ ነዋሪዎች አስታውቀዋል። የአሜሪካ ድምፅ ራዲዮ ወደ ተለያዩ አካባቢዎች በመደወል የአይን ምስክሮችን ቃል ተቀብሏል። ባልደረባችን ሄኖክ ሰማግዜር እነዚህን ድምፆች ይዞ ከአዲስ አበባ ዘጋቢያችን መለስካቸው አማሃ ጋራ ተነጋግሯል። የአሜሪካ ድምፅ ሬዲዮ ዘጋቢዎች በቅንጅት በስልክ ወደ ተለያዩ የኦሮሚያ ክልል ከተሞችና የትምህርት ተቋማት በመደወል የምስክሮችን ቃል ተቀብለዋል። በአጠቃላይ በ11 አካባቢዎች ማለትም በድሬዳዋ፣ አምቦ፣ አዳማ፣ መቱ፣ ሐሮማያ፣ ጅማ፣ ወለጋ ዩኒቨርሲቲ የነቀምቲና የግንቢ ቅርንጫፎችን ጨምሮ ማለት ነው። መዳወላቦና ቡሌ ሆራ ከፍተኛ የትምህርት ተቋማት የተማሪዎች ተቃውሞ መነሳቱን የአይን ምስክሮች ለቪኦኤ አስታውቀዋል። መረጃዎቹን ለማጣራት የዝግጅት ክፍላችን በቅድሚያ ወደ አምቦ ነው የደወለው። ባልደረባችን መለስካቸው አመሃ በስልክ ከአምቦ አንድ ለደህንነታቸው በመስጋት ስማቸውን ያልጠቀሱ የከተማው ኗሪን አነጋግሯል። መለስካቸው በስልክ መስመር ላይ ይገኛል። እንደምናመሸ መለስካቸው፣ ምናመሸ ነው። በቅድሚያ አምቦ የሚገኘውን ሁኔታ እንዴት ነበር የተረዳኸው? አምቦ ያለውን የነበረ ሁኔታ የተረዳሁት ከኦሮሞ ፌደራሊስት ኮንግሬስ ጽሕፈት ቤት ነበር የተረዳሁት፣ እና የአምቦውን ሁኔታ በተመለከተ ከተረዳ በኋላ አንድ ስማቸውን ቅድም እንዳልከው ለመግለጽ ፈቃደኛ ያልሆኑ ሰው አገኘሁኝ። አምቦ ውሎ ምንም እንደሚመስል ጠይቻቸው ነበረ። አዋሮ የሚባለው ትምህርት ቤት አዋሮ እድሜ ከስድስት እስከ ስምንት የሚሆኑ እድሜዎቹ የሚማሩት ልጆች ከዛ ወጡት። ሰላማዊ ሰልፍ ማለት እነሱ ብቻ ነው ትምህርት ቤት የተባለ የገቡት። ከዛ ወጡና ቀጥታ እስፋልት ይዞ አስተዳደር መጡ። አስተዳደር ሲመጡ ፖሊሶችን ተመለሱ ብሎ መለሱት። ለምን እመለሳለን? ህዝባችን ለምን ስማችን ለምን እናካል? ህዝባችን ለምን እናካል ንብረታችን ለምን ይነካል? ይጠበቅ ብሎ ተናገሩት። በዛ ሲደባድቡት ድንጋይ መወርወር ጀመሩት። በዛ የተነሳ ብጥብጥ ተነሳ። ህዝቡም ወጣ። ህዝብ ከእኛ ጋራ ለምን አትወጡም? ለምን አትጠይቁም? መብታችሁ ለምን አትጠይቁም ብሎ ተማሪዎች ህዝቡን ቀሰቀሰው። ቤት ውጡ እኛም መብታችን እንጠየቅ፣ መብታችን ለምን ይገፈፋል? ለምን ንብረታችን ይገፈፋል? የአዲስ አበባ ክልል ለኦሮሚያ የሚሆነው ለፌዴራል ይሁን ተብሎ ለምን ይገፈፋል ተብሎ ህዝቡ ተነሳ። ህዝቡ ስነሳ ጦርነት ከፈቱ። በቃ ማምጣት ሰው ማምጣት እንደፈለገ ማድረግ አደረጉ። ከዛ ከዛ በኋላ ነው በቃ ህዝብ መጨፋጨፍ የጀመሩት እና ሶስት ፎቅ ተቃጠለ። መኪና አላቅም የተቃጠለ ይህንን ማለት አልችልም። ከዛ ሰው ሬሳ ይህንን ይህን ያህል ሞት ብዬ መናገርም ፈንካሽ ቅሴ ውስጥን ዞሬ መቆጠርም አልቻልኩም። ራሴን ህይወትን ያስኩት ማሄድ አልቻልኩም እኔ ሸሽቼ ጫካ ነው ገብቼ ከሆነ አላልቱ ነው ያለው። አላልቱ ውስጥ እኮ ነው ጫካ ገብቼ እኮ ነው አሁን የምናገረው። መለስካቸው እኚህን የአይን ምስክር የኦሮምኛ ዝግጅት ክፍላችን ሲያነጋግራቸው የተኩስ ድምጽ በስተጀርባ ይሰማ እንደነበረ ባልደረባችን ነሞ ደንድ ተናግሯል። በአምቦ ከተማ አንድ ባንክን ጨምሮ ሶስት ህንጻዎች መቃጠላቸውን ነው። ይሄ የአይን ምስክር ላንተም ለዝግጅት ክፍላችንም የገለጹት። መጀመሪያ ዘበኛ ነው ልጆቹ የገደለው። አንድ የጦሌ ልጅ ወዴሳ የሚባለው አንድ ተማሪ ልጅ ገደሉት። ሌላም አንድ ተማሪ እንዲ ወዴሳ ነው ያሉ ገደሉት። በዛ የተነሳ ዘበኛው እዚያ የፎቁ ዘበኛ ባንክ ቤት የሚጠብቀው እሱ ነው የገደለ። በዛ የተነሳ ፎቁን አቃጠሉት። ሶስት ፎቆች ተቃጠሉት። መለስካቸው እኚህ ኒያን የምስክር ስታነጋግር ታዲያ፣ የሞቱ ሰዎች ቁጥር እንግዲህ የኦሮሞ ፌዴራሊስት ኮንግረስ እንደገለጸው ስድስት ነው ብለዋል። እሳቸው የሟቾቹ ቁጥር ምን ያህል እንደሆነ ጠይቃቸው ከሆነ ነግረውሃል፣ ምን አሉ? ጠይቄያቸዋለሁ ስ እሳቸው ማደበታች ካለበታቸው ስምነት ማልተከሳቸው እንዴት አውቃለሁ። እኔ ራሴ ነፍሴ ነው ያስቁጥ ያው ጥይት ነው የሚተኮሰው። መሻሽ ብቻ ኮ ነው ውብሳል የሚገባማ አይታወቅም የሰው ሬሳ ማን ያልተነሳም እንዲህ ሜዳ ላይ እኮ ነው ህዝብ ወደ ጫካ ነው የሮተ። የገዛ ልጄ እንኳን ያሉበትን አላውቅም። እኔ ራሴ ለራሴ ነው ህይወቴና ይዤ ወደ ጫካ ይገባውኑ። መለስካቸው ከአዲስ አበባ እንግዲህ ሁኔታውን እየተከታተልክ ነው ያመሸኸውና የኢትዮጵያ መንግስት ባለስልጣናት በፌዴራልም ሆነ የኦሮሚያ ክልል ባለስልጣናት የሰጡት መግለጫ አለ ወይ ወይም ደግሞ በኢትዮጵያ ቴሌቪዥን የቀረበ ዘገባ አለ? እስካሁን ድረስ ምንም አይነት መግለጫ ከመንግስትም ሆነ ወይም ከክልሉ መንግስት የቀረበ ነገር የለም። ምናልባት ነገ እንዲህ ጠዋት ይህንን ለመረጋገጥ እንሞክራለን። መለስካቸው በጣም አመሰግናለሁ፣ መልካም ምሽት። አመሰግናለሁ። ዜና የአሜሪካ ድምጽ ሬዲዮ በማስቀጠል ወደ ወለጋ ነው የደወለው። በነቀምቴ በሚገኘው የወለጋ ዩኒቨርስቲ ተማሪዎች የአዲስ አበባ ከተማ መስፋፋት የኦሮሚያ ክልልን መሬት ወደ ፌዴራል በሚያዞር መልኩ መሆን የለበትም በማለት ተቃውሞ መውጣታቸውን የአይንማኞች ለቪኦኤ ገልጸዋል። በጊምቢ ከተማ በሚገኘው የወለጋ ዩኒቨርሲቲ ቅርንጫፍ እና በአጠቃላይ ሁለተኛ ደረጃ የፕሬፓራቶሪ ተማሪዎች ተቃውሟቸው በአድማ በታይም ፖሊስ እንደተበተነ አንድ የከተማው ነዋሪ ለቪኦኤ ገልጸዋል። ተማሪዎች በአብዛኛው ወደ የቤታቸው ተመልሰዋል። የዩኒቨርሲቲ ተማሪዎች አሁንም እንደተከበቡ ነው። ከግቢ እንዳይወጡ እየተከለከሉ ነው። ሌላም አንድ ሊፍቱ የሚባል ሁለተኛ ደረጃ አለ። እነሱ ጋርም እስካሁን እስከ አስራ አንድ ሰዓት ድረስ ፖሊሶች ከበቡ እንዳይወጡ እያደረጓቸው ነው። አሁን ከተማ ውስጥ በፓትሮልም ሆነ ባገር በአብዛኛው በጣም ብዙ ፖሊሶች አሉ። ልጆች በሙሉ ወደ የቤታቸው ተመልሰዋል። ሱቆች ዝግ ናቸው። ባንኮች በሙሉ ዛሬ በሙሉ ቀኑን በሙሉ ተዘግተው ነው ያሉ። በአዳማ ዩኒቨርሲቲም ተማሪዎች ተቃውሞ ማሰማታቸውን ለደህንነቱ በመስጋት ስሙን ያልጠቀሰ ዩኒቨርሲቲው ተማሪ ለቪኦኤ እንዲህ ብሏል። ጠዋት የነበረው ተማሪዎቹ ድመት የምንማረው ፍሪደም ስናገኝ ነው፣ ከዛ በኋላ ነው ክላስ የምንማረው ብሎት ወደ ክላስ የሚሄዱትን ተማሪዎች ሲከለክሉ ፌዴራሎች በመሀል መጥተ እነዚህን ተማሪዎች ሲደበድብ ተማሪዎቹ ወደ ውጭ ወጡ። በር ላይም ወደ ውጭ እንዳይወጡ ሲከለከሉ ነበር። ከዛ በአጥር ላይም በየትም ሾልኮ እንደወጡ ሰላማዊ ሰልፍ መሀል ከተማ ላይ እያካሄዱ ነበር። ከዛ በኋላ ፌዴራል ሶስት መኪና የሚሆነ ፌዴራሎች መጡና ተማሪዎች በተነ። ከዛ በኋላ ተማሪዎቹም እየተያዙ ነበር፣ እየተደበደቡም አሉ። እነዛ አሁን ገንደ ጋራ የሚባል ቀበሌ ውስጥ ህብረተሰቡ ወጥቶ ሲነግረን ነበረው። እኛ በሶስት በአራት የህል እያለ ነው እዚህ አካባቢ ፌዴራሎች እየመጡ ተማሪዎችን እየወሰዱ ስለሆነ እናንተን በማንጠቀቅ እንደምትሄዱ እያሉን ሲናገሩ ነበር። ህብረተሰቡም እኛ ወደ ስድስት ሰዓት ነበር ወደ ግቢ የገባነው። ከሰዓት በኋላም አይዲ እያዩ ተማሪዎችን እያሰሩ መሆኑንና ከቤት ቤት እያሉትን ተማሪዎች እየሰበሰቡ እና አይ ወደ እስር ቤት እየወሰዱ እንዳሉ ነው መረጃ የደረሰን። ወደ ውጭ እንዳይወጡ እየተከለከሉ ነው። ውስጥም ደግሞ ፌዴራል ፖሊስ፣ አሁን በፌዴራል ፖሊስ የተሞላ ነው። ወደ አንስ የሚባል አካባቢም ተማሪዎች የተያዙ ተማሪዎችም አሉ። እዛ አካባቢ ደግሞ በፌዴራል ተከቦ ነው ያሉት ተማሪዎች ውስጥ የአሜሪካ ድምጽ ሬዲዮ ወደ አምቦና ድሬዳዋ ዩኒቨርሲቲ አስተዳደር ያደረገው የስልክ ጥሪ የትምህርት ቤቶቹ ስልክ ባለመነሳቱ ምላሻቸውን ለማግኘት አልቻለም። የኦሮሚያ ክልል የፖሊስ ኮሚሽን የአስተዳደርና የጸጥታ ባለሥልጣናትን ለማግኘት በተደጋጋሚ ሞክረን መልሳቸውን ማግኘት አልቻለም። የዝግጅት ክፍላችን ምላሻቸውን ለመስማት ሁልጊዜም ማይክሮፎኑ ክፍት ነው። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማእግዜር ነኝ።